በኔጌሌ ቦረና ከተማና ከገጠር መንደሮች ከሁለት መቶ በላይ ሰዎች ከፊሉም መኖሪያ ቤታቸው በኃይል ተሰብሮ ሌሎች ከስራ ገበታ ላይና እንዲሁም ከመንገድ መያዛቸውን ከቤተሰቦቻቸው ጋርም መገናኘት የማይችሉ መሆናቸውን ለአሜሪካ ድምፅ የኦሮምኛ ቋንቋ አገልግሎት አስተያየት የሰጡ ነዋሪዎች አመለከቱ። ከታሰሩት ውስጥ የመንግስት ሰራተኞችና የሀገር ሽማግሌዎች እንደሚገኙበትም የኦሮምኛ ክፍል ባልደረባችን ሶራ ሀልኬ ያነጋገራቸው ይገልጣሉ። ያለው ትነጌል ቦረና ነኝ። አሁን ከተማ ውስጥ እያየን ያለን ሌሊት መጥቶ ቤት ይፈትሻሉ፣ ሰው ይታሰራል። የታሰሩ ደግሞ የት እንዳለ አይታወቅም። እያየ ነው ያለው ይሄ ነው። ምን ያህል ሰው ታስሯል? ከየት ከየት ነው የታሰሩት? አሁን በተለይም ከመቼ ጀምረው ነው ማሰር የጀመሩት? አራት ቀን ይዘዋል። አሁን ከገጠር ውስጥ ለሻቀላ ጉረዴራ፣ ከዱቆ ጉሩሪ፣ መገጉላ ምን ይህ ናቸው። ከተማ ዙረ ደግሞ እንዳለው ሶስት ቀበሌ ነው ብዬ ቀበሌ ነው ከተማ ውስጥ ከተማ ውስጥም እንደዛው ሁለት መቶ አስር የሚሆኑ ሰው። ከሰው ጋር አያገናኝም። መታሰሩ ብቻ ነው የምናውቀው እንጂ ታስሮ የት እንዳሉ የሚታወቀው ነገር የለም። የሚያስሩት እነማን ናቸው? ምን ያህል ይደርሳሉ? እስካሁን የታሰሩት የት ናቸው የታሰሩት? ፖሊስ ባባ፣ ፖሊስ መምራ፣ ክፍለ ጦር። ተማሪዎች ናቸው? የመንግስት ሰራተኞች ናቸው? የገጠር ሰዎች ናቸው? እነማን ናቸው የታሰሩት? ሁሉም ነው። ከገጠርም ሸማግሌም፣ ተማሪዎቹም፣ ከተማ ውስጥም እንደዛ መንግስት ሰራተኛም፣ ተማሪዎችም፣ ነጋዴም ሁሉም ነው። ከከተማ በጠቀር ነው። ፈለጋ ነው የመጣ ካልክ ምግብ ከያዝክ ይቀበላሉ። ይስጡ አይታወቅም። ከሰው ጋር አያገናኝም። አሳሪው ማን ነው? የሚያስረው ማን ነው? ከሰው ጋር ተነጋግሮ የሚጠይቁት ነገር የለም። ዝም ብሎ ሰውን ይዞ አገልባብጦ ጥሎት ይሄዳሉ ግማሹ ሰውን ይዞ ይሄዳሉ አንድ ቀበሌ ለምሳሌ ፈተሸ ተጀመረ ማለት ቤቱ ከሚያዳርሱ እስከሚያዳርሱ ይፈትሻሉ ስብሰባ እንደነበራችሁ ነግረኛል ምንድን ነው ስብሰባ ስብሰባው ይሄ ነገር ይቀጥላል ሁለት ሆናችሁ አብራችሁ እንዳትቀመጡ ሁለት ሆኖ ሶስት ሆኖ አብረው መቆየት አይቻልም ይቀጥላል ብሎ ነው የተነገረ ትምህርት ቤት አለ ተማሪዎቹ እየተማሩ ናቸው ሰራተኛ ስራ እየሰራ ነው ተማሪዎቹ ይሄዳሉ። ተማሪ ግን እየተማሪ አይደለም። ምንድን ነው ከድሮ ለየት ያደረገ? በአካባቢ የምታየው ፍተሻውና የታሰሩን ሰው ከሰው ጋር ላለመገናኘት ዲሽም እንደዛው ይሰበስባሉ ይሄዱ የቴሌቪዥን ዲሽ በሩን ሰብረው ገብተው በዲሽም ከሆነ መውሰድ የቱም ከሆነ መፈተሽ እንጂ ከሰው ጋር ይሄ ነው ብሎ ንግግር የለም። ሶርሃ ለኬ ያነጋገራቸው የሊበን ወረዳ ጸጥታ ቢሮ ኃላፊ አቶ አድሬሎ ሰው ግን

የሊበን ወረዳ ጸጥታ ቢሮ ኃላፊ አቶ አደሎ ሚሄሰው የሰጡትን አስተያየት ነው ያደመጣችሁት። ሶርሃልኬን እናመሰግናለን።